so ድሬዳዋ በቀጣይ ቀናት ከባድ ዝናብ ስለሚኖር ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ጥሪ ቀረበ። በትላንትናው ዕለት በጣለው ዝናብ የአንድ ድርጅት ግንብ ፈርሶ ሶስት ቤቶች ውስጥ የነበሩ ዘጠኝ ሰዎች ሕይወት አልፏል። አስተዳደሩ ለተመሳሳይ ጉዳት ተጋላጭ ናቸው ያላቸውን ሀያ ሁለት አባወራዎች ከአካባቢው አንስቶ በጊዜያዊ መጠለያ ማስፈሩን የዕለት ደራሽ ድጋፍ እያደረገ መሆኑን የአስተዳደሩ አደጋ ስጋት ስራ አመራር ማስተ ማስተባበሪያ ጽሕፈት ቤት አስታውቋል። አዲስ ቸኮል ዝርዝሩን ያስደምጠናል። አደጋው ከደረሰ በኋላ መግለጫ የሰጡት የፖሊስ ኮሚሽን ቃል አቀባይ ምክትል ኢንስፔክተር ባንታለም ግርማ በትላንትናው ዕለት የደረሰው አደጋ መንስኤ በጎርፍ የፈረሰ ግንብ ቤቶች ላይ በመውደቁ ነው ብለዋል። በድሬዳዋ ከተማ ቀበሌ ዜሮ ሶስት ሸመንተሪ እየተባለ በሚጠራው አካባቢ ወይም በቀድሞ ሲሚንቶ ፋብሪካ ዙሪያ ባለው የባሻንፈር ትሬዲንግ ይዞታነት የሆነ እስከ ሀምሳ ሜትር የሚገመት የግንብ አጥር በመፍረሱ አጥሩን ተከትለው ከአጥሩ ስር የነበሩ ሶስት መኖሪያ ቤቶች ላይ ፈርሶ በመውደቁ በሶስቱ መኖሪያ ቤቶች ውስጥ የነበሩ የዘጠኝ ሰው ሰዎች ህይወት አልፏል። ከነዚህ ዘጠኝ ሰዎች ውስጥ የሶስት ወር ጨቅላ ህጻንን ጨምሮ ሌሎች ሁለት ህጻናቶች ይገኙበታል። እንግዲህ በአጠቃላይ ሶስት ህጻናቶች ህይወታቸው አልፏል ማለት ነው። አደጋው እንደተከሰተ ወደ ስፍራው ፖሊስ ደርሶ እንደነበር የተናገሩት ምክትል ኢንስፔክተሩ፣ ሆኖም የነፍስ አድን ስራው አልተሳካም ነበር ብለዋል። የአየር ትንበያ መረጃዎች እስከ ፊታችን ድረስ በየዕለቱ ከባድ ዝናብ እንደሚኖር ያመለክታል። ህብረተሰቡን ከዚህ አንጻር አስፈላጊውን ጥንቃቄ እንዲያደርግ ነው ምክትል ኢንስፔክተር ባንታ ለሚያሳሰቡት ይሄ አደጋው የተከሰተበት ቦታ ላይ ይሄ ድርጅት ቦታውን ለማልማት ረጅም ጊዜ ታጥሮ የቆየ ቦታ ነው። ስለዚህ ከዚህ ጋር ተያይዞ አሁንም በቀሪ የግንቦቹ ክፍሎች ተመሳሳይ ጣፋን ታገጥመው በዙሪያ ያሉ ቤቶች ላይ ጉዳቶች እንዳይደርሱ በአካባቢ ያለው የቀጠና ፖሊስና በደጋ ፖሊስ ኮሚሽን የተቋቋመው ኃይል ከአካባቢ ህብረተሰብ ጋር እየተነጋገረና ሁኔታዎች በምን መንገድ በቀጠር አለባቸው የነዋሪዎች ደህንነት በምን መልክ መጠበቅ አለበት የሚለውን በአሁኑ ሰዓት እንግዲህ በዛ አካባቢ ላይ እየተሰራና እየተነጋገረ እየተነጋገር ያለበት ሁኔታ ነው። ምክትል ኢንስፔክተሩ አደጋው ከመድረሱ በፊት በነበሩ ቀናትም በድምጽ ማጉያ ህብረተሰቡ አስፈላጊውን ጥንቃቄ እንዳደረግ ሲቀሳቅሱ እንደነበር አስታውቀዋል። ጎጆዎችን ከመደገፍ አንጻርም ለሟች ቤተሰቦች የአንድ ወር የምግብ አቅርቦት ድጋፍ መደረጉን የአስተዳደሩ የአደጋ ስጋት ስራ አመራር ማስተባበሪያ ጽፈት ቤት ኃላፊ አቶ አርቢብህ በተለይ ለቪኦኤ አስታውቀዋል። ከዚህ ባሻገር ለተመሳሳይ ጎርፍ ጥቃት ተጋላጭ የነበሩ ሀያ ሁለት አባውራዎች ማለትም አርባ ስድስት ግለሰቦች ከቦታቸው እንዲነሱና ነብሯን በሚገኙ ወጣት ማዕከል እንዲገቡ መደረጉን አቶ አርቢ አስታውቀዋል። ለተፈናቃዮችም ለእያንዳንዳቸው ብርድ ልብስ፣ አንሶላ፣ ፍራሽና እንዲሁም የዕለት ምግብ እየቀረበ እንደሚገኝ ነው አቶ አርቢ የገለጹልን። የዝናቡ ወቅት እንዳለፈም ተጎጆዎችን መልሶ የማቋቋም ስራ እንደሚሰራ አቶ አርቢ ለቪኦኤ አስታውቀዋል። አስቀድሞ የቅድመ የማስጠንቀቂያ ስራ በመሰራቱ የደቻቱና ቡትዩ ወንዞችን ጉዳት መከላከል ተችሏል፣ የሚሉት አቶ ሀርቢ ያልታቀደው የግለሰብ ግንብ ፈርሶ ይህ ችግር መከሰቱ አሳዛኝ አጋጣሚ ሲሉ ገልጸውታል። ከግለሰቦች ሞት ባሻገር በተለያዩ አካባቢዎች በጎርፎ የተነሳ የመንገዶች መዘጋጋት የተፈጠረ ሲሆን የአሸዋ ኮንክሪት ርብራዊ ድልድይም ፈርሷል። በዛሬው ዕለት በአስተዳደሩ መንገዶች ባለስልጣን አማካኝነት የተዘጋጉ ቦታዎችን የመጥረግ ስራ ሲሰራ መሆኑን የደረሰ መረጃ ያመለክታል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ